የአሜሪካ ድምጽ ነው በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ረቡዕ መጋቢት 6 2015 ዓ ም ዝግጅታችን ጀመረ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ አዲስ አበባ ላይ ከጠቅላይ ሚኒስትር አብይ አህመድ እና ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር ተገናኝተው ተወያይተዋል። ብዙ የሚሰራ ስራ አለ። ከሁሉም ቅድሚያ የሚሰጠው ጉዳይ ግን በሰሜን የዘለቀውን ሰላም ማስጠበቅና ወደፊት የሚኖረውን ግንኙነት ማጠናከር ነው። ብሊንከን ካደረጉት ንግግር የተቀነጨበውን ነው የሰማችሁት። የውጭ ጉዳይ ሚኒስትሩ ጉዞ ላይ ያተኮሩ የተለያዩ ዘገባዎችን አሰናድተናል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን፣ ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረገጽ ፕሮዲሰራችን አበባየው ገበያው አብረውን ያመሻሉ። ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን ሁኑ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከጠቅላይ ሚኒስትር አቢይ አህመድ ጋር ዛሬ ተገናኝተው በሰሜን ኢትዮጵያ ጦርነት ላይ በተሳተፉ ሁሉም ወገኖች ለተፈጸሙ አሰቃቂ ድርጊቶች ተጠያቂነት እንደሚያስፈልግ መነጋገራቸውን የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ አስታውቀዋል። መሪዎቹ አካታችና ሁሉን አቀፍ የሽግግር ፍትህ ሊኖር እንደሚገባም መወያየታቸው ተገልጸዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ኢትዮጵያ ለሚያስፈልጋት የሰብአዊ እርዳታ የሚውል 331 ሚሊዮን ዶላር እንደምትሰጥ ዛሬ አስታውቀዋል። ብሊንከን በቆይታቸው ከኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር ተገናኝተው ተወያይተዋል። አድማጮች የዚህን ዜና ዝርዝር በአብይ ርዕስ ዘገባችን ይዘን እንመለሳለን። በሶማሊያ በአልሸባብ ታጣቂዎች ላይ የሞት ቅጣት ተፈጸመ። ሶማሊያ ውስጥ ሐኪምና ወታደር መስለው በመንቀሳቀስ ጥቃት በማድረስ በጦር ፍርድ ቤት የተፈረደባቸው ሶስት የአልሸባብ ታጣቂዎች የሞት ቅጣት ተፈጽሞባቸዋል። ከሞቃዲሾ አህመድ መሐመድ ያጠናቀረውን ዘገባ ቆንጅት ታየ ታቀርበዋለች። የሶማሊያ የጦር ፍርድ ቤት ይግባኝ ሰሚ ችሎት ሐኪምና ወታደር መስለው እየተንቀሳቀሱ ሞቃዲሾ ውስጥ በቦምብና በጥይት ጥቃት ሲያደርሱ የነበሩ የአልሸባብ ታጣቂዎች ናቸው ያላቸው ሦስት ሰዎች ላይ የወሰነባቸው የሞት ቅጣት ዛሬ ረቡዕ ተፈጽሟል። ፍርድ ቤቱ እንዳለው የ38 ዓመቱ መሐመድ አብዲ ኑር የተለያዩ የሐሰት ስሞችና መታወቂያዎች ይጠቀም ነበር። ዶክተር ፋናን የሚባል የነርቭ ሐኪም ነኝ ብሎ የቀረበበትም ጊዜ እንደነበረ ነው ፍርድ ቤቱ የተናገረው። እንደ አውሮፓውያን አቆጣጠር በ2021 ሞቃዲሾ ውስጥ በሚገኙ ሁለት የምግብ ቤቶች ቦምብ አፈንድቶ 20 ሰዎች ገሏል። ከሞቃዲሾ ወጣ ብሎ በሚገኝ የኳስ ሜዳ ደግሞ ሁለት ሰዎች መግደሉን ባለፈው የካቲት የተፈጸመ አንድ ወታደር የተገደለበት አጥፍቶ ጠፊ የቦምብ ጥቃት ውስጥም እጁ እንዳለበት ነው ፍርድ ቤቱ የተናገረው። ሙሚን ሁሴን አብዱላሂ የጦር ፍርድ ቤቱ ምክትል አቃቤ ሕግ ናቸው። ማንተ ወይ ታሪክ ዱታሃይ መሐመድ ጂሮ አብዱላ አብኮ በቅጽል ስሙ ቢማሎ እና ሸሪፍ መሐመድ አያንሌ በዛሬው እለት ቅጣቱ እንደተፈጸመባቸውን የገለጹት ቢማሎ እንደ አውሮፓውያን አቆጣጠር በ2019 ሞቃዲሾ ውስጥ የሚገኝ ምግብ ቤት ውስጥ የጦር ሰራዊት የመቶ አለቃ መስሎ ገብቶ በቦምብ 11 ሰዎች መግደሉን እና ባለፈው ዓመት ደግሞ በሞቃዲሾ አውሮፕላን ጣቢያ አንድ ወታደር በተገደለበት የአልሸባብ ጥቃት ተሳትፏል ተብሎ ተወንጅሏል። ሶስተኛው የ53 ዓመቱ አያንሌ ደግሞ በሶማሊያ የጦር ኃይል ውስጥ በሻምበልነት እያገለገልኩ ነኝ ቢልም የጦር ኃይሉ አስተባብሏል። ሞቃዲሾ በሚገኝ የገበያ አዳራሽ የቦምብ ጥቃት አድርሶ 16 ሰዎች ሲገድል 38 ሰዎች እንዳቆሰለ ነው ፍርድ ቤቱ የተናገረው። ከአንድ ሳምንት በፊት ፑንትላንድ ውስጥ 13 የአልሸባብና የእስላማዊ መንግስት ቡድን ታጣቂዎች የሞት ቅጣት እንደተፈጸመባቸው ይታወሳል። የጦር ፍርድ ቤቱ በአምስት የሀገሪቱ ወታደሮች ላይም የሞት ቅጣት ውሳኔ አስተላልፏል። በጂሃድስቶች ጥቃት ስር ያለችው ኒጀር ባለፈው ሳምንት 30 የቦኮ ሐራም ታጣቂ ቡድን አባላትን መግደሏን አስታወቀች። ወደ አጎራባች አገር ናይጄሪያ 960 የሚደርሱ አብዛኞቹ ሴቶችና ህጻናት ያሉበት የቡድኑ ተከታዮችም በናይጄሪያ ጦር በቁጥጥር ስር መዋላቸው ተነግረዋል። እንደ አውሮፓ አቆጣጠር ከ2009 ጀምሮ ቦኮ ሀራም ባደረሰው ጥቃት ከ40ሺ በላይ ሰዎችን ሲገድል ወደ 2 ሚሊዮን የሚጠጉትን ደግሞ እንዲፈናቀሉ ማድረጉን ከተባበሩት መንግስታት ድርጅት የተገኘው መረጃ ያመለክታል። የአፍሪካና የፈረንሳይን ግንኙነት ወደ ነበረበት ለመመለስ ለሚያደርጉት ጥረት የፈረንሳይ ፕሬዚደንት ኢማኑኤል ማክሮን በዚህ ዓመት በአራት የማዕከላዊ አፍሪካ ሀገሮች ያደረጉት ጉብኝት የተለያየ ስሜት መፍጠሩ ተነገረ። ፕሬዚደንት ማክሮን ባለፈው መጋቢት ወር ውስጥ በማዕከላዊ አፍሪካ፣ በዲሞክራቲክ ሪፐብሊክ ኮንጎ፣ ጋቦን እና አንጎላን ቢጎበኙም ሁሉም እንደተፈለገው በቀላሉ የተጠናቀቀላቸው አለመሆኑ ተገልጿል። ማክሮን ባለፈው የካቲት አፍሪካን አስመልክቶ ያወጡት ፖሊሲ በአህጉሪቱ ያሰማሩትን የጦር ኃይል በመቀነስ በመከባበር ላይ የተመሰረተ ሚዛናዊ ግንኙነት መፍጠር የሚል ነበር። ፈረንሳይ በአፍሪካ ብቻ ሳይሆን በመላው አውሮፓ የሚኖራት ተጽዕኖ የዩክሬኑን ጦርነትና ከባህር ማዶ እያደገ በመጣው የሩሲያ ተጽዕኖ ሳቢያ እጅግ ተለዋዋጭ በሆነው ዓለም አስቸጋሪ መሆኑን ተመልክተዋል። ማክሮን አውሮፓ ራሱን የቻለ የመከላከያ ኃይል ይኑራት በሚል ያራመዱት ሀሳብም ብዙም ያልተሳካላቸው መሆኑን ተቺዎች ይናገራሉ። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዩናይትድ ስቴትስ ትልቅ የሰው አልባ አውሮፕላን ድሮን ጋር በጥቁር ባህር ሰማይ ላይ የተጋጨው የሩሲያ ተዋጊ ጀት ብዙም ያልተለመደና አደገኛ መሆኑ የዩናይትድ ስቴትስ ዲፕሎማቶችን ቁጣ መቀስቀሱ ተነገረ። የዩናይትድ ስቴትስ እና የሩሲያ ባለስልጣናት እንዲህ ባለው የኤምኪው ዘጠኝ ሬፐር ድሮን እና በሩሲያ ኤስዩ 27 ተዋጊ ጀት መካከል ስለተፈጠረው ግጭት እርስ በርስ እየተወነጃጀሉ መሆኑ ተነግሯል። በዩናይትድ ስቴትስ የሩሲያ አምባሳደር አናቶሊ አንቶኖቭ ግን ሩሲያ ግጭት እየፈለገች አይደለም ሲሉ ተናግረዋል። የዩናይትድ ስቴትስ መከላከያ ሚኒስትር ፔንታገን ቃል አቀባይ ብሪጌደር ጀኔራል ፓት ሬደር የሩሲያ ተዋጊ ጄቶች ኤምኪዩ ዘጠኝ ወደ ተባለው ድሮን ሰው አልባ አውሮፕላን አካል ተጠግተው ጉዳት ማድረሳቸው ነው ብለዋል። በሩሲያ ተዋጊ አውሮፕላንም ላይ ጉዳት ሳይደርስ እንደማይቀር እንገምታለን ሲሉም ጀኔራሉ ተናግረዋል። የደረሰው ክስተት በሞስኮ የዩክሬን ጦርነት ላይ ውጥረት ፈጥሯል። ከቀዝቃዛው ጦርነት በኋላ የዩናይትድ ስቴትስ ሰው አልባ አውሮፕላን በሩሲያ የጦር አውሮፕላን ተመቶ ሲወድቅ ይህ የመጀመሪያው መሆኑም ተመልክተዋል። በመጨረሻም የአርጀንቲና ዓመታዊ የዋጋ ግሽበት ከ1983 ጀምሮ ለመጀመሪያ ጊዜ ከ100 ፐርሰንት በላይ መድረሱ ተነገረ። የመንግስታቱ ስታቲስቲክስ ባለሥልጣን ትናንት ባወጣው መረጃ እንዳስታወቀው የየካቲት ወር የዋጋ ግሽበት 102.5 ከመቶ በላይ በመድረስ ከዓለም ትልቁ የዋጋ ግሽበት ማስመዝገቡን አስታውቋል። ዘገባዎች እንዳመለከቱት የዋጋ ግሽበቱን ለመቆጣጠር የአርጀንቲና ፕሬዚደንት አልቤርቶ ፈርናንዴዝ ምግብና ሸቀጦች ላይ የዋጋ ገደብ ቢያስቀምጡም መሰረታዊ ምክንያቶቹ በርካታ ሊሆኑ እንደሚችሉ ተነግረዋል። ከነዚህ መካከል በማዕከላዊ ባንኩ በገበያ መካከል እንዲዘዋወር የተደረገው ከፍተኛ የገንዘብ መጠን አንዱ ነው። እየተባባሰ ያለው የሙቀት ማዕበል እና እሱንም ተከትሎ የታየው ድርቅ በርካታ ሰብሎችን በማውደሙ ወደ ውጭ በሚላኩ የግብርና ምርቶች ላይ ተጽዕኖ በመፍጠሩ እንደሆነም ተጠቅሷል። ከፍተኛው የዋጋ ግሽበት ደቡብ አሜሪካዊቷን አገር በተራዘመ የኢኮኖሚ ቀውስ ውስጥ እንድትገባ የሚያደርጋት መሆኑም ተነግረዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጃ ደስታን ለዓለም ዜናዎቹ እናመሰግናለን። በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ረቡ መጋቢት 6 2015 ዓ ም ዝግጅታችን ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ መከታተል ትችላላችሁ። አሁን ቀዳሚ ወደ ሆነው የአብየር ዘገባ እንደለፍ። በኢትዮጵያ ይፋዊ ጉብኝት እያደረጉ የሚገኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ ከጠቅላይ ሚኒስትር አብይ አህመድና ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር ተገናኝተው በኢትዮጵያ የተለያዩ አካባቢዎች ስላሉ ግጭቶች፣ የሰላም ሂደቶችና ሰብአዊ እርዳታ አቅርቦት ዙሪያ ተወያይተዋል። ኢትዮጵያ ለሰብአዊ እርዳታ የሚውል በኢትዮጵያ ለሚያስፈልጋት የሰብአዊ እርዳታ የሚውል 331 ሚሊዮን ዶላር እንደምትሰጥም ይፋ አድርገዋል። ተጨማሪ ዘገባለን በኢትዮጵያና በኒጀር ለሚያደርጉት ጉዞ ሰኞ እለት ሜሪላንድ ግዛት ከሚገኘው የአሜሪካ ወታደራዊ ተቋም ተነስተው ጉዟቸውን የጀመሩት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በዛሬው እለት ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው በሰሜን ኢትዮጵያ ስላለው የሰላም ስምምነት ትግበራ ሂደት፣ በኦሮሚያ ክልል የሚካሄዱ ግጭቶችና የሰብአዊ መብት ጥሰቶች ዙሪያ ተወያይተዋል። የአሜሪካ የውጭ ጉዳይ ሚኒስትር ዛሬ ባወጣው መግለጫ በሰሜን ኢትዮጵያው ጦርነት ላይ በተሳተፉ ሁሉም ወገኖች ለተፈጸሙ አሰቃቂ ድርጊቶች ተጠያቂነት እንደሚያስፈልግ መሪዎቹ መነጋገራቸውንና አካታችና ሁሉን አቀፍ የሽግግር ፍትህ ሊኖር እንደሚገባ መነጋገራቸውን አስታውቋል። ከሰሜን ኢትዮጵያ በተጨማሪም በኦሮሚያ ክልል ያለው ሁኔታ እያሳሰባቸው መሆኑን ለጠቅላይ ሚኒስትር አብይ የገለጹት ብሊንከን ችግሩን በውይይት መፍታት እንደሚያስፈልግ አስረግጠው መናገራቸውን የውጭ ጉዳይ ሚኒስትሩ ቃል አቀባይ ኔድ ፕራይስ በመግለጫቸው አስታውቀዋል። የኢትዮጵያ መንግስት ከዩናይትድ ስቴትስ ያገኝ የነበረው የኢኮኖሚና ሌሎች እርዳታዎች እንዲመለሱ ለማድረግ ዝግጁ ቢሆንም መንግስት በግጭት ወቅት በሁሉም ወገኖች የተፈጸሙትን ሰፊ የሰብአዊ መብት ጥሰቶች እንዴት ሊፈታው እንደሚችል ስጋት አለ። ብሊንከን ከኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋርም አዲስ አበባ ላይ የተገናኙ ሲሆን ውይይታቸውን ከማካሄዳቸው በፊት በጋራ የኢትዮጵያን ባህላዊ ቡና ሲጠጡ ታይተዋል። ወደ አፍሪካ መመለስ በጣም ደስ የሚል ነገር ነው። በተለይ ደግሞ በኢትዮጵያ በሰሜኑ ክፍል የታየው ሰላም ዘላቂ ሆኖ ወደፊት እየተራመደ ባለበት በዚህ አስፈላጊ ወቅት በዚህና ሌሎች አብረን የምንሰራባቸው እርስዎም እንደተናገሩት በኢትዮጵያና በዩናይትድ ስቴትስ መካከል ያለውን ግንኙነት የሚያጠናክሩ በርካታ ጉዳዮች ዙሪያም ከእርስዎና ከጠቅላይ ሚኒስትሩ ጋር ለመነጋገር በጉጉት እጠብቃለሁ። ብሊንከን በንግግራቸው የጠቀሱት የሰላም ስምምነት በኢትዮጵያ ሰሜናዊ ክፍል በሚገኘው የትግራይ ክልል የተካሄደውን ግጭት ለማስቆም ባለፈው ዓመት የተደረሰውን የሰላም ስምምነት ነው። አክለውም ይህን ሰላም የማስጠበቁ ስራ ትልቅ ትኩረት ሊሰጠው እንደሚገባ ገልጸዋል። ብዙ የሚሰራ ስራ አለ። ከሁሉም ቅድሚያ የሚሰጠው ጉዳይ ግን በሰሜን የዘለቀውን ሰላም ማስጠበቅና ወደፊት የሚኖረን ግንኙነት ማጠናከር ነው። በሁለቱ መሪዎች መካከል ዛሬ የተካሄደው ውይይት በዋናነት በሰሜን ኢትዮጵያ የተካሄደውን ጦርነት መቆም ተከትሎ የግጭት ማቆም ስምምነቱ ተግባራዊነት ዙሪያ ስለታዩ ከፍተኛ መሻሻሎች ማተኮሩን የገለጹት ፕራይስ ይህ መሻሻል የሰብአዊ እርዳታ አቅርቦትንና መሰረታዊ አገልግሎቶችን መልሶ ማቋቋምን እንደሚያጠቃልልም አመልክተዋል። በውይይቱ ላይ በኢትዮጵያ የአሜሪካ አምባሳደር ትሬሲ አን ጃኮብሰንን እና በአሜሪካ የኢትዮጵያ አምባሳደር ስለሺ በቀለን ጨምሮ ሌሎች ከፍተኛ ባለስልጣናት የተገኙ ሲሆን በትግራይ ጊዜያዊ ክልል አስተዳደር በሚመሰረትበት ሂደት ዙሪያም ተወያይተዋል። የኢትዮጵያ መንግስት ባወጣው መግለጫም ባለስልጣናቱ ለደረሱት ጥቃቶች ተጠያቂነትና መፍትሄ ማምጣት የሚያስችል የሽግግር ፍትህ ፖሊሲ ዙሪያ መወያየታቸውን ገልጿል። የውጭ ጉዳይ ሚኒስትር ብሊንከን ከጠቅላይ ሚኒስትሩ ጋር ካደረጉት ውይይት በኋላ ዩናይትድ ስቴትስ ኢትዮጵያ ለሚያስፈልጋት የሰብአዊ እርዳታ የሚውል 331 ሚሊዮን ዶላር እንደምትሰጥ ዛሬ አስታውቀዋል። የገንዘብ ድጋፉ በኢትዮጵያ በግጭት በድርቅና በምግብ እጦት ለተፈናቀሉ እንዲሁም ለተጎዱ ዜጎች ሕይወት አድን ድጋፍ ለማድረግ እንደሚውልም ገልጸዋል። ከተጠቀሰው ገንዘብ 12 ሚሊዮን ዶላር የሚሆነው በውጭ ጉዳይ ሚኒስቴር የሕዝብ የስደተኞችና የፍልሰት ቢሮ በኩል የሚሰጥ ሲሆን ከ319 ሚሊዮን ዶላር በላይ የሚሆነው ደግሞ በዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ወይም ዩኤስኤድ በኩል የሚሰጥ ይሆናል። ይህም አሜሪካ እንደ አውሮፓውያን አቆጣጠር በ2023 በቀጠናው ለሰባዊ እርዳታ እንዲውል የምትሰጠውን እርዳታ ወደ 780 ሚሊዮን የአሜሪካን ዶላር ከፍ እንደሚያደርገው የውጭ ጉዳይ ሚኒስትር ዛሬ ባወጣው መግለጫ አመልክቷል። የገንዘብ እርዳታውን ይፋ መደረግ አስመልክቶ ዩኤስኤድ ባወጣው መግለጫ ለስድስተኛ ተከታታይ ወቅት ዝናብ ባለመጣሉ በደቡብና ደቡብ ምስራቅ ኢትዮጵያ እየከፋ የሄደው ድርቅና በተለያዩ የኢትዮጵያ አካባቢዎች ያለው የጸጥታ ችግር ከ20 ሚሊ ን በላይ ሰዎችን አስቸኳይ እርዳታ ፈላጊ እንዳደረጋቸው ገልጾ ገንዘቡ በመላው ኢትዮጵያ የሚገኙ ከአምስት ሚሊዮን በላይ ሰዎች እጅግ አስፈላጊ የሆኑ እርዳታዎችን ለመስጠት እንደሚያስችሉ አስታውቋል። ዩናይትድ ስቴትስ በኢትዮጵያ ውስጥ ትልቁን የሰብአዊ እርዳታ አቅራቢ ሀገር መሆኗን ያመለከተው የውጭ ጉዳይ ሚኒስትር መግለጫ አዲስ ይፋ የተደረገው የእርዳታ ገንዘብ በዩናይትድ ስቴትስና በአፍሪካ መካከል ያለውን አጋርነት የበለጠ እንደሚያጠናክረው ጨምሮ አስታውቋል። ብሊንከን በኢትዮጵያ በሚያደርጉት ቆይታ ከፌዴራል መንግስት ባለስልጣናት በተጨማሪ ከትግራይ ክልል ባለስልጣናት ጋር አዲስ አበባ ላይ ለመገናኘት እቅድ ይዘዋል። በቀጣይ ወደ ኒጀር በሚያደርጉት ጉዞም በአካባቢው በሚገኙ ከእስላማዊ መንግስት ጋር ግንኙነት ያላቸው ቡድኖች ላይ ያነጣጠረውን የአሜሪካ ወታደራዊ ዘመቻ ያስተናገደችውን ሀገር በመጎብኘት የመጀመሪያው የውጭ ጉዳይ ሚኒስትር ይሆናሉ። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከሲቪል ማህበረሰብ አባላት ጋርም ዛሬ ተገናኝተዋል። ይህንን የዛሬውን አጠቃላይ ውሏቸውን በተመለከተም ለጋዜጠኞች መግለጫ ሰጥተዋል። ዘጋቢዎቻችን ኬኔዲ አባተና እስክንድር ፍሬው በዚህ መግለጫ ላይ ተገኝተው ነበረ። ጽዮን ግርማ እስክንድር ፍሬውን በስልክ አግኝታ ስለ መግለጫው አጠቃላይ ሀሳቦች አነጋግረዋለች። እንደምናመሸ እስክንድር እንደምን አመሸሽ ሲሆን እስክንድር እንግዲህ በቀጥታ ወደ ጥያቄ ልግባና ሰዓታችን ማጠራጠር ያለ ስለሆነ ያለን ዛሬ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የኢትዮጵያ ቆይታቸውን በተመለከተ ማምሻውን በአዲስ አበባ ዩኒቨርሲቲ መግለጫ ሰጥተዋል ምን ምን ነጥቦች ተነሱ እስኪ ጠቅለል አድርገህ ንገረን እንግዲህ አንቺም እንዳልሽው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የኢትዮጵያ ቆይታቸውን የዛሬ ቆይታቸውን አስመልክተው በተለይም በአዲስ አበባ ዩኒቨርሲቲው መኮንን አዳራሽ ጋዜጣዊ መግለጫ ሰጥተዋል። በዚህ ጋዜጣዊ መግለጫም ሀገራቸው ከኢትዮጵያ ጋር እንደዚሁም ከአፍሪካ ጋር ስላላት ግንኙነት በተለያየ ሁኔታ አንስተዋል። እሳቸው በዚሁ መግለጫ ለኢትዮጵያ አዲስ የሰብአዊ ድጋፍ የሚሆን የሶስት መቶ ሰላሳ አንድ ሚሊዮን ዶላር ሪፋም ማድረጋቸውን አስታውቀዋል። ለምሳሌ በኢትዮጵያ ቆይታቸው በተለይም ደግሞ በፕሪቶሪያ ከተፈረመው የሰላም ስምምነት በኢትዮጵያ ፌዴራል መንግስትና በህወሓት መካከል ከተፈረመው ስምምነት አተገባበር አንጻር ስላደረጓቸው ውይይቶችም አንስተዋል። ውጭ ጉዳይ ሚኒስትሩ ከዚህ አንጻር አተገባበሩ አተገባበሩ ታዩ ያሏቸውን አዎንታዊ ሁኔታዎች አብራርተዋል። ከሁለቱ ተደራዳሪ ቡድኖች ማለትም ከኢትዮጵያ ፌዴራል መንግስትና ከህወሓት ቡድኖች መሪዎች ጋር ተገናኝተው መወያየታቸውንም እንደዚሁ ገልጸዋል ሲሆን እንደዚሁም እንግዲህ ውጭ ጉዳይ ሚኒስትሩ ከኢትዮጵያ በተጨማሪ ከአፍሪካ ጋር ስላላት ግንኙነት አገራቸው ስላላት ግንኙነትም ጠቃቅሰዋል። ከዚህ አንጻር አፍሪካ በዓለም አቀፍ ተቋማት በሀያ እንደዚሁ በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት እንድትወከል አገራቸው ስላላት ድጋፍም እንደዚሁ አንስተው ተናግረዋል። ይህን እነዚህ የመሳሰሉ ጉዳዮች የተነሱበት ነው የአሁኑ ጋዜጣዊ መግለጫ ሲሆን፣ በጣም አመሰግናለሁ እስክንድር። ከጋዜጠኞች ጥያቄና መልሶች ነበሩ። በተወሰነ መልኩ በቮይስ ኦፍ አሜሪካ ወይም በአሜሪካ ድምፅ የፌስቡክ ገጽ ላይ በቀጥታ ስርጭት ለማስተላለፍ ሞክረናል። የተወሰነ የድምፅና ምስል ጥራት ችግር ቢኖረውም በዛ ላይ የተነሱ ጥያቄዎች አሉ እና እዚህ ዋና ዋና የሚባሉ ጥያቄዎችና የተሰጡ መልሶችን በጥቂቱ ዳስልን። ጥያቄዎቹ ጥያቄዎች መካከል የሰላም ስምምነቱ አተገባበር የተጠያቂ ሳይድ ወይም በሰሜን ኢትዮጵያ ጦርነት ተፈጽመዋል ከሚባሉ ወንጀሎች አንጻር ስላለው ተጠያቂነት ሁኔታ የተጠየቁ ጥያቄዎች ነበሩ። ውጭ ጉዳይ ሚኒስትሩ ጠቅለል ባለመንገድ የመለሱት በተለይ ከሰላም ስምምነቱ አተገባበር አንጻር ከተጠያቂነት አንጻር እንደዚሁም በሌሎች ጉዳዮች የተነሱ ጥያቄዎች ነበሩ። እሳቸው በምላሻቸው ለምሳሌ የኤርትራ ወታደሮች አሁንም አልወጡም በሚል የተነሳውን ጥያቄ ወይም ከዛ ጋር በተያያዘ የተነሳው ጥያቄ ሰላም ስምምነቱ በፕሪቶሪያ የተፈረመው ማለት ነው፣ በተለያዩ ደረጃዎች የተተገበረ መሆኑን ከኤርትራ ወታደሮች መውጣት አንጻርም የታዩ መሻሻሎች መኖራቸውን፣ ነገር ግን ያው ደረጃ በደረጃ የሚተገበር መሆኑን የሰላም ስምምነቱ ጠቅለል አድርገው አንስተዋል። እነዚህን የመሳሰሉ ጥያቄዎች ናቸው የተነሱት ሲሆን እና ለሌሎች መሰል ጥያቄዎችም ላይ ሰጥተዋል። እስክንድር እንዳልኩት እንግዲህ በገደም ዳ የሚሆነው ጥያቄና መልሶቹን ከጥራትም አንጻር ስንሰማ ነበረው እና በዛ ጥያቄና መልስ ላይ ግን አገዋን በተመለከተ እንዲሁም ደግሞ የኢትዮጵያ መንግስት በቅርቡ የተመድ የሰብዊ መብት አጣሪ ኮሚሽን ስራ እንዲቋረጥ መጠየቁን በተመለከተ የተነሱ ጥያቄዎች እንዲሁም የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የሰጧቸው ምላሾች ይኖሩ ይሆን። አንቺም እንዳልሽው ሲሆን አገዋን ወይም የአሜሪካ ለተለያዩ ሀገሮች የሰጠችውን ከቀረጥ ነፃ ተጠቃሚ ተጠቃሚነት የንግድ ድል በተመለከተ የተነሳ ጥያቄ ነበረ እና እሱም በተመለከተ አንቶኒ ብሊንከን ሲናገሩ የኢትዮጵያ የአገዋ ተጠቃሚነት የተቋረጠው በህጋችን መሰረት ነው። እኛ ህግ አለን። አንድ ሀገር ለዛ ተጠቃሚ ሲሆን ማሟላት ያለባቸው ነገሮች አሉ። እናም ኢትዮጵያ ውስጥ በተፈጸመው የሰብአዊ መብት ጥሰት ምክንያት በዛ መነሻ በማድረግ ነው ከህጋችን አንጻር ነው የተቋረጠው፣ የሚል ማብራሪያ ሰጥተዋል። ነገር ግን እንደገና የመመለሱም ሁኔታ ደግሞ በዛው አንጻር እንደሚታይ እና ሂደት መሆኑን ነው ያብራሩት። ቀደም ሲል የጠቀስሽውን የሰብአዊ መብት የተባበረ መንግስታት ሰብአዊ መብት መርማሪዎች በተመለከተ አንቶኒ ብሊንከን በተለይ አሁን እየተሰሩ ያሉ ስራዎችን በማንሳት ነው ምላሽ የሰጡት። በተለይ ከሽግግር ፍትህ አንጻር ተጠያቂነትን ከማረጋገጥ አንጻር ሁለቱም ወገኖች ሁለቱም ወገኖች ማለት የሰላም ስምምነቱን የተፈራረሙት ወገኖች ማለት ነው። በሁለቱም ወገኖች በኩል ወንጀሎች መፈጸማቸውን ይቀበላሉ እና ያንን ማስቀጠልና ይሄ ጥሩ ጅምር ነው እና ያንን ማስቀጠልና ተጠያቂነትን ማረጋገጥ እነዚህ የሽግግር ፍትህ እንዲኖር ማድረግ አስፈላጊ መሆኑን አንስተው ነው ያበራሩት። ጽዮን እስክንድር የውጭ ጉዳይ ሚኒስትሩ የነገው መርሃ ግብራቸው ምን ይመስላል? እንግዲህ ቲሆን የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የኢትዮጵያ ጉብኝት ሁለት ዓላማ ያለው ነው። አንደኛ ከኢትዮጵያ ሀገራቸው ከኢትዮጵያ ጋር ባላቸው ግንኙነት ላይ ያተኮረ፣ በሌላ በኩል ደግሞ ሀገራቸው ከአፍሪካ ጋር ባላት ግንኙነት ላይ ያተኮረ ነው። አዲስ አበባ እንግዲህ የአፍሪካ ህብረት መቀመጫ እንደመሆኑ ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ሀኪም አህማት ጋር በነገው ዕለት ተገናኝተው እንደሚወያዩ ተናግረዋል። የውጭ ጉዳይ ሚኒስትሩ በዛ ውይይታቸውም ሀገራቸው ለአፍሪካ በምታደርገው ድጋፍ በተለይም የአፍሪካ ህብረትን የሀያ ስልሳ አጀንዳ ሀያ ስልሳ ሶስት አጀንዳ ከመተግበር አንፃር ልታደርግ በምትችለው ድጋፍ ዙሪያ እና በሌሎችም ጉዳዮች ላይ እንደሚወያዩ ይጠበቃል። ስለዚህ የነገው ምርሃ ግብራቸው ዋነኛው ማለት ነው፣ በአፍሪካ ህብረት ኮሚሽን የሚያደርጉት ቆይታ ነው። ከሊቀመንበሩም ጋር ተገናኝተው ይነጋገራሉ እዚያው። በጣም አመሰግናለሁ እስክንድር። እንግዲህ ይህንኑ ሙሉን መግለጫውን የያዘውን ዘገባ በምስል አድርጋችሁ ከኬኔዲ አባተ ጋር ለአድማጭ ተመልካቾቻችን እንደምታጋሩ ባለሙሉ ተስፋ ነኝ። ለአሁኑ መልካም ምሽት፣ በጣም አመሰግናለሁ። ጽዮንና እስክንድርን ለነበራቸው ቆይታ እናመሰግናለን። እንግዲህ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በአፍሪካ ሁለት ሀገራት ለሚያደርጉት ጉብኝት ነው ዛሬ ከኢትዮጵያ የጀመሩት። ብሊንከን በዚህ በኢትዮጵያ ቆይታቸው ወደ አምስት መቶ ሺህ ሰዎችን ሕይወት ቀጥፏል የተባለውንና ለሁለት አመታት የተካሄደውን ጦርነት ማስቆም ያስቻለው ባለፈው ጥቅምት የተፈረመው የሰላም ስምምነት ትግበራ ላይ ማተኮራቸው ተገልጿል። በዚህ ዙሪያ የአሜሪካ ድምጽ የዲፕሎማሲ ጉዳዮች ዘጋቢ ሲድኒ ሴን የላከችውን ሪፖርት እንግዱ ወልዴ እንደሚከተሉ ያቀርበዋል። በዋሽንግተን ዲሲ የሂውማን ራይትስ ዋች ዲሬክተር የሆኑት ሳራ የሀገር እንደሚሉት ጠቅላይ ሚኒስትር አብይ አህመድ የኢኮኖሚ እርዳታ ለማግኘትና አገሪቱ ከአሜሪካ ጋር ያላትን ግንኙነት ወደ ነበረበት መልካም ሁኔታ ለመመለስ ተስፋ ያደርጋሉ። አገሪቱ ግን አሁንም ሰላም ነች ማለት አይቻልም ባይ ናቸው ሳራ። አገር ሰላም ገና አልሰፈነም የሚል ሀሳብ ነው ያለኝ። በሰሜን ኢትዮጵያ በተለይም በትግራይ ያሉ ሰዎች ስቃያቸው በመጠኑ ጋብ እንዲልና የተወሰነ እርዳታ እንዲደርስ ያስቻለ የተኩስ አቁም ስምምነት ላይ ተደርሷል። የመገናኛ ስርዓቱ እየሰራ ነው። የነዳጅ ዋጋ ቀንሷል። የእህል ዋጋ ቀንሷል። ይሄ ሁሉ መልካም ነገር ነው። የዩናይትድ ስቴትስ መንግስት እንዲያውቅ የምፈልገው ግን አሁንም ችግር እንዳለ ነው። አሁንም በትግራይ ብቻ ሳይሆን በሌሎችም የሀገሪቱ ክፍሎች የመብት ጥሰቶች እየተፈጸሙ ናቸው። የአምነስቲ ኢንተርናሽናሏ ኬት ሂክሰን በሳራ የሀገር ሀሳብ ይስማማሉ። We are asking that Secretary Blinken really center all of his engagements with the government of Ethiopia around human rights. Um, while we, have የሰብዓዊ ረዴት ሰራተኞችና የሰብዓዊ መብት ተቆጣጣሪዎች በመላ ሀገሪቱ መንቀሳቀስ እንዲችሉ የተሻለ ሁኔታ መፈጠር አለበት። የተሻለ ፍትህና ተጠያቂነት እንዲኖር እንሻለን። ብሊንከን በጉብኝታቸው ወቅት በእነዚህ ጉዳዮች ላይ ግፊት እንዲያደርጉ እንሻለን። የፈረንሳይና የጀርመን የውጭ ጉዳይ ሚኒስትሮች በያዝነው የፈረንጆች ዓመት መጀመሪያ ላይ ኢትዮጵያን በጎበኙበት ወቅት ከሀገሪቱ መሪዎች ጋር በመገናኘት የሰብዓዊ እርዳታን በተመለከተ መክረዋል። የውጭ ጉዳይ ሚኒስትሮቹ ተጠያቂነት ሳይኖር እርቅ ሊኖር አይችልም በሚል የመብት ጥሰት ፈጻሚዎችን ለመቅጣት የሽግግር ፍትህ እንዲፈጠር ጥሪ አድርገዋል። ኢትዮጵያ ሀስ ቤን ባክስሊዲንግ ኦን ዲሞክራሲ አንድ ፊንዳምስ ዲሞክራሲና ነፃነትን በተመለከተ ኢትዮጵያ አሁንም ወደ ኋላ እየተንሸራተተች ነው። ከዚህ በፊት ከፍተኛ ሰቆቃ በተፈጸመባቸው አካባቢዎች አሁንም የመብት ጥሰቱ ቀጥሏል። እስር ግድያና ጾታን መሠረት ያደረገ ሁከት አሁንም እያየን ነው መፍትሄ ያላገኙ ጉዳዮች ቢኖሩም ተስፋ ግን አለ ብላለች ሲድኒ ሴይን በዘገባዋ ባለፈው ጥቅምት የተኩስ ማቆም ከተፈረመ በኋላ ለ18 ወራት ተቋርጦ የነበረው ከአዲስ አበባ መቀሌ የሚደረገው በረራ ቀጥሏል ይህ በእንዲህ እንዳለ የአሜሪካዊ የውጭ ጉዳይ ሚኒስቴር በትናንትናው እለት በድረ ገጹ ባወጣው መግለጫ ባለፉት ሁለት ዓመታት በግጭትና በድርቅ ሳቢያ ለተፈጠረው ችግር የሚውል 316 ቢሊዮን ዶላር ኤድስን ለመከላከል 3 ቢሊዮን ዶላር፣ ለወባ መከላከያ ደግሞ 544 ሚሊዮን ዶላር፣ ለዲሞክራሲና ሰብዓዊ ጉዳዮች 665 ሚሊዮን ዶላር አሜሪካ ለኢትዮጵያ መለገሷን አስታውቋል። አሜሪካና ኢትዮጵያ ዲፕሎማሲያዊ ግንኙነት ከጀመሩ 120 ዓመታት እንደ ተቆጠሩ ያስታወሰው መግለጫው ኢትዮጵያ ከምታገኘው እርዳታ አሜሪካ ትልቁን ድርሻ እንደምትሸፍን አውስቷል። የብሊንከንን ጉብኝት አስመልክቶ ባለፈው ሳምንት መግለጫ የሰጡት የውጭ ጉዳይ መስሪያ ቤቱ የአፍሪካ ጉዳዮች ረዳት ሚኒስትር ሞሊፊ የሁለቱ አገሮች ግንኙነት ወደፊት እንዲገፋ የቅርቡን ጦርነት ጨምሮ አገሪቱን በብዙ አስርተ ዓመታት ወደኋላ ከዘፈቋት የጎሳ ውከቶች መውጣት አለባት ብለዋል። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሮብ ምሽት ዝግጅታችንን ነው እየተከታተላችሁት ያላችሁት። ቀደም ሲል የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በኢትዮጵያ ያደረጉት ያለውን ጉዞ የሚዳስሱ ዘገባዎችን ነበር የተከታተላችሁት። በመቀጠል ደግሞ ሌሎች ጉዳዮችን የሚዳስሱ የትንታኔ መጽሄት ዘገባዎችን እንከታተላለን። ከቅርብ ጊዜያት ወዲህ ክልሎች ወደ አዲስ አበባ የሚያደርገው ፍልሰት በህዝብ የተመረጠን መንግስት በአመፅ ለመጣል ና በኃይል ስልጣን ለመቆጣጠር ያለመ ነው ሲሉ ከንቲባ አዳነች አበቤ ገለጹ። የአዲስ አበባ ፖሊስ ኮሚሽን ኮሚሽነር በከተማዋ በፍልሰት ከሚገቡት ሰዎች አብዛኛዎቹና ከ60 በመቶ በላይ የሚሆኑት ከአማራ ክልል የሚመጡ ናቸው ብለዋል። እናት የመላው የኢትዮጵያ አንድነት ድርጅት መኢአድ ና ኢህአፓን የመሳሰሉ ተፎካካሪ የፖለቲካ ፓርቲዎች የከንቲባ ሪፖርት የሰዎችን የመንቀሳቀስ ሰብአዊ፣ ዲሞክራሲያዊና ህገ መንግስታዊ መብቶችን የሚጋፋ በህዝቦች መካከል ልዩነትንና ጥላቻን የሚያባብስ ከዚህ ቀደም ለተፈጸሙ ወንጀሎች ሽፋን የሚሰጥ ነው ሲሉ ተችተውታል። የከንቲባን ሪፖርት አገረ መንግስቱን አደጋ ላይ የሚጥል የአለም አቀፍ ወንጀል ጥሪ ነው ሲል የተቸው የአማራ ብሔራዊ ንቅናቄ በበኩሉ መንግስት ከንቲባን ከስልጣናቸው አንስቶ በህግ ተጠያቂ ሊያደርጋቸው ይገባል ሲል መግለጫ አውጥቷል። መስፍን አራጌ ተጨማሪ አለው። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አበቤ በአዲስ አበባ ከተማ ውስጥ የጸጥታ ስጋት እንዳለ ተናግረዋል። ከንቲባዋ ይህን የተናገሩት ትናንት በተጀመረው የአዲስ አበባ ከተማ ምክር ቤት ሁለተኛ ዓመት የሥራ ዘመን ሶስተኛ መደበኛ ጉባኤ ላይ የስድስት ወራት የሥራ አፈጻጸም ሪፖርት ባቀረቡበት ጊዜ ነው። ከቅርብ ጊዜ ወዲህ ህዝቡ የመረጠውን ህጋዊ መንግስት በመጣል ስልጣንን በኃይል ለመቆጣጠር በማለም ከተማዋን ወደ አለመረጋጋት የማስገባት ተግዳሮቶች ገጥመውናል። በተለይም ከአንዳንድ ክልሎች ወደ አዲስ አበባ የሚደረገው ከፍተኛ ፍልሰት፣ የጽንፈኝነት የጥላቻ፣ ህዝብን ከህዝብ ለማጋጨት የሚደረጉ እንቅስቃሴዎች ሰላምን ከማወቅ ባለፈ በዘላቂነት በአብሮነት የኖረውን ህዝብ እርስ በርስ እንዲጠራጠር እንዲለያይ፣ ብሎም ከዚህ ያለፈ ግጭት ውስጥ እንዲገባ ብዙ እንቅስቃሴዎች ሲደረጉ እናስተውላለን። የከንቲባዋ ንግግር በአስተዳደሩ የቴሌቪዥን ጣቢያ አዲስ ሚዲያ ኔትወርክ ከተላለፈ በኋላ የከተማ አስተዳደሩን ፖሊስ አስተያየት ለማካተት ሞክረን ይመለከታቸዋል የተባሉት የህዝብ ግንኙነት ኃላፊ ስብሰባ ላይ በመሆናቸው አልተሳካለንም። አስተያየታቸው በዚሁ የቴሌቪዥን ጣቢያ የተላለፈው የከተማ ፖሊስ ኮሚሽን ኮሚሽን ኮሚሽነር ጌቱ አርጋው ግን ከተማዋ ውስጥ ሰላም እንደሌለ ተደርጎ የሚነገረው ነገር ትክክል አይደለም ይላሉ። በክልሎች አካባቢ ወደ ከተማው በፍልሰት መንገድ የሚገቡ በርካታ ዜጎች እንዳለ ይታወቃል። የዓለም አቀፋዊ ሰዎች የሚንቀሳቀሱበት ነው። እዚህ ምክር ቤት እንደውም በዚህ ሁኔታ ውስጥ የጸጥታ ስጋት ሳይኖር ዜጎች በነጻነት የሚንቀሳቀሱበት ከተማ ነው። ይሄ በደንብ መያዝ አለበት። ሁልጊዜ ስጋት ተብሎ የሚነሳው ነገር ሰላማዊ እንቅስቃሴ ነው ያለው የኢኮኖሚም ማህበራዊ በዓላት ሲመጡ የሚመጡ ነገሮች በሙሉ ሌብል ተደርጎ ከተማው ሰላም እንደሌለ የሚቀመጠው ነገር ትክክል አይደለም። ተማሪዎች ተምረው ቤታቸው ይገባሉ። ነጋዴውም ነግደው ይንቀሳቀሳል። ሁሉም በዛ መንገድ ነው። ይሄ ሲባል እዚህም እዛም አልፎ አልፎ ከሰዎች እንቅስቃሴ ጋር የሚኖሩ የወንጀል መሳሰሉ ጉዳዮች እንደሚኖሩ ምንም ጥያቄ የለው። አንዳንድ ክልሎች የሚለውን የከንቲባዋን መግለጫ ተመስርቶ ከምክር ቤቱ አባላት የማብራሪያ ጥያቄም ተነስቶ ነበር። በደፈናው አንዳንድ ክልሎች የሚመጡ ሰዎች እንደዚህ ሁከትና ብጥብጥ ለመፍጠር አስበው ወይም ሕጋዊ መንግስት ለመገልበጥ አሲረው የሚለው አገላለጽ ምን ማለት ነው? ክልሎቹ ምናልባት ቢገለጹ፣ ምክንያቱም ምክር ቤቱ አውቆ ከእነሱ ጋር መሰራት ያለበት ስራ ካለ መሰራት አለበት። ኮሚሽነር ጌቱ ለዚህም ምላሽ ሰጥተዋል የተባለው ሁሉም ክልሎች ላይ ፍልሰት አለ። ነገር ግን ባሳለፍነው ስንገልጽ እንደነበረው በተለየ በብዛት ቁጥር ወደ 64 ፐርሰንት የሚሆኑ ከአማራ ክልል አካባቢ ነው የመጡት። ሀያ አንድ ፐርሰንት የሚሆኑ ከደቡብ አካባቢ ነው። አስራ አራት ፐርሰንት አካባቢ ኦሮሚያ ነው። በመደበኛነት ያለው ፍልሰት እንዳለ ሆኖ በዓላትን እንደ መልካም አጋጣሚ ሆኖ እዚህ ከተማ ውስጥ ረብሻ እዚህ ከተማ ውስጥ ሁከት ብጥብጥ እንዲፈጠር የሚፈልግ ኃይል በብዛት አለ። በከንቲባዋ የቀረበውን ሪፖርትና በፖሊስ ኮሚሽነሩ የተሰጠውን ማብራሪያ ተከትሎ ተፎካካሪ የፖለቲካ ፓርቲዎች ተቃውሟቸውን በመግለጫቸው እያስታወቁ ነው። ከነዚህም እናት የመላው ኢትዮጵያ አንድነት ድርጅት መያድና የአፓ ይገኙበታል። ሶስቱን ተፎካካሪ የፖለቲካ ፓርቲዎች በመወከል የመያር ተቀዳሚ ምክትል ፕሬዚደንትና የውጭ ጉዳይ ኃላፊ አብርሃም ጌጡ ተከታዩም ብለዋል። ዜጎች በሰላም ወቱ የመግባት በሀገራቸው ላይ የመስራት በነጻነት የመንቀሳቀስ በብሔር ልዩነት ሳይሆን የኢትዮጵያዊነት መሰረት ከየትኛውም አቅጣጫ ተነስተው በሚፈልጉት በእውቀታቸው፣ በጉልበታቸው፣ በሚችሉት የትኛውም ተንቀሳቀሰው መስራት፣ መኖር መብታቸው ነው። ህገ መንግስታዊ መብታቸውን በደፈጠጠ በሚመስል መልኩ ከንቲባዋ የሰጠች ማብራሪያ በጋራ የምንኖርበት በጋራ የምንጠቀምባት ታላቅ ሀገር አንጻር ሲታይ የተወሰነውን ዜጋ ከሆነ ቦታ ላይ ተንቀሳቅሶ የሆነ አደጋ እንደሚያደርሳት መስሎ አንዱ አንዱ ላይ እንዲነሳና ጥርጣሬ እንዲፈጠር ለረጅም ዘመናት ብሔርን መሰረት ያደረገ እልቂት፣ ፍጅት፣ ማፈናቀልና ማሳደድ ው የተለመደ ተግባር ሆኗል። እኛ ሀገር ላይ ይህን የሚያስቆም የትኛው ምድራዊ ኃይል እየጠፋ ያለ ነው የሚመስለው። ዜጎች ከቦታ ቦታ እንዳይንቀሳቀሱ ብሎም ደግሞ ቅድመ አያቶቻቸው በደምና በአጥንት በላብ ባቋቋሙት በገነብ የተባለ እንዳይገቡ አይነት ነገር ስሜት ያለው አንዱ ጎጅ ሌለው ተጎጅ አንዱ በአንዱ ላይ የተነሳበት አስመስሎ በማሳየት ፍረጃ ነው የተደረገ ከዚህ በፊት የተፈጸሙ ወንጀሎችን ከማረም ይልቅ ለወንጀሉ ሽፋን የመስጠት ያህል ነው ሲሉ ፓርቲዎቹ በመግለጫቸው አብራርተዋል። ሶስታችንም ፓርቲዎች የምናምነው ህገ ወጥ የመሬት ወረራ፣ ከተማ ውስጥ ህገ ወጥ የቤት ግንባታ ምናምን የመሳሰሉ ነገሮች ተቀባይነት የላቸው። ነገር ግን በአዲስ አበባ ዙሪያ እየተባሉ በሺህ የሚቆጠሩ ወገኖቻችን በጠራራ ፀሐይ ቤታቸው በጨለማ ሲፈርስ ስታይ ያን የሚያፈርሳ አካል መጀመሪያ ቤቱ ሲገነባ የት ነበረ? በሺ የሚቆጠር ሰው እንዲህ አይነት ከተማ ውስጥ ግንባታ ሲፈጽም ያን ያፈረሰ አካል አልተጠየቀም። ለምሳሌ የሃይማኖትን አባት በጥፊ የመታ የደንብ ልብስ የለበሰ ፖሊስ፣ ህግ ሊያስከብር የወጣ ፖሊስ በጥፊ መቶ እያዳፋ ወስዶ ሰውሮ ቀጥቅጦ እኛን ሰውዬ እንደዚያ ሲያደርጋቸው ያ ሰውዬ ያ ግለሰብ በህግ ተጠይቋን ወይ? እንዲህ አይነት አጸያፊ ወንጀል የፈጸሙ ግለሰቦች ፍትህ አደባባይ ላይ የማይቆሙበት ሀገር ላይ ሆነን የበለጠ ደግሞ ይሄ ያለበት ንግግር ምን ሊያመጠ ይችላል? ሪፖርቱ ችግሮችን ከማባባስ ባለፈ የመፍትሄ አካል አይሆንም ሲሉም ተችተዋል። እንዲህ አይነት ለከጣ ንግግር፣ ያልተመለጠጡ ቃላቶች አገሪቱ አሁን ከገባችበት ቅርቃር የበለጠ ችግር ውስጥ የበለጠ ትርምስ ውጥንቅጡ የወጣ ነገር ውስጥ ሊከት የሚችል ሊታረም የሚገባው በአስቸኳይ የአማራ ብሔራዊ ንቅናቄ አብን በበኩሉ ትናንት ባወጣው መግለጫው የከንቲባዋን ሪፖርት አገረ መንግስቱን አደጋ ላይ የሚጥል የዓለም አቀፍ ወንጀል ጥሪ ነው ሲል ተችቶ ገዢው ፓርቲ የዘር ማጥፋት ቅስቀሳ አድርገዋል ያላቸውን የአዲስ አበባ ከተማ ከንቲባን ከስልጣን እንዲያነሳና ለፍርድ እንዲያቀርብ ጠይቋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ከሰሞኑ ቀይ መስመር ታልፏል ያለውን የመንግስት እንቅስቃሴ ተችቶ ከመንግስት ጋር ያለውን ግንኙነት እንደገና ለማጤን እንደሚገደድ መግለጹ ይታወሳል። በተለይ የአደባባይ በዓላትን ምክንያት በማድረግ በርካታ ሰዎች ወደ ከተማዋ እንደሚገቡና የሚፈጠሩ የጸጥታ ስጋቶች እንዳሉ የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ጌቱ በትናንቱ የከተማ ምክር ቤት መደበኛ ጉባኤ ላይ ተናግረው ነበር። በሌላ መንገድ ያልተሳካላቸው ጽንፈኞች አቅደው እነዚህን የአደባባይ በዓል እንደ መልካም አጋጣሚ ይንቀሳቀሳሉ። በተለያየ መንገድ ወደ ስልጣን በሰላማዊ ምርጫ ያልተሳካለት በተለያየ መንገድ እዚህ ሀገር ውስጥ ረብሻና እውከት መፍጠር የሚፈልግ ኃይል ደም እንዲፈስ የሚፈልግ ኃይል በተቀናጀ መንገድ እነዚህን በዓላት እንደ መልካም አጋጣሚ አቅዶ ይሰራል። ነገር ግን የጸጥታና የደህንነት ግብረ ኃይሉ የከተማ አስተዳደሩ አመራር ለዚህ የሚመጥን ትኩረት ሰጥቶ ስለሚሰራ እዚህ ግባ የሚባል ችግር አልተፈጠረም። ከወራት በፊት ከደሴ ተነስተው አዲስ አበባ ለመግባት ባለመቻላቸው ወደ መጡበት እንደተመለሱ የሚናገሩ አያሌው ክብረት የተባሉ የአሜሪካ ድምጽ አስተያየት ሰጭ ግን በዓላት ሳይኖሩ በአዘቦት ቀን ወደ አዲስ አበባ እንዳይገቡ ተደጋጋሚ ከልከላ እንደተደረገባቸው ገልጸዋል። በዚህም የሕክምና የፍርድ ቤትና የውጭ ጉዞ ቀጠሮ የነበራቸው መጉላላታቸውን፣ በርካታ ሕጻናት ሴቶችና አዛውንቶች ለእንግልት መዳረጋቸውን ጠቁመዋል። መደበኛ ጉባኤው ዛሬ በከንቲባዋ የቀረቡ የአስር አስፈጻሚ አካላት ሹመትን በማጽደቅ ተጠናቋል። ለአሜሪካ ድምጽ መስፍን አራጌ ነኝ ከደሴ ወደ ተከታዩ ዘገባ ስናልፍ ደግሞ የህግ አስፈጻሚ አባላት ህገ መንግስታዊ የመደራጀት መብትን የሚጥስና ምርጫ ቦርድ የተቋቋመበትን መሰረታዊ ስራ እንዳይሰራ የሚያደርግ ወንጀል መፈጸማቸውን የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ አደረገ። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የፍትህ ሚኒስቴር የወንጀል ምርመራ ቢሮ በአጥፊዎቹ ላይ ክስ እንዲያቀርብም ጠይቋል። በመንግስት መስሪያ ቤቶች ስር የሚተዳደሩ የመሰብሰቢያ ስፍራዎች ለፖለቲካ ፓርቲዎች ጠቅላላ ጉባኤዎች ክፍት እንዲደረጉም ወስኗል። መለስካቸው አመሃ ተከታዩን ዘገባ ልኳል። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ረፋዱ ላይ በጠራው ጋዜጣዊ ጉባኤ የሕግ አስፈጻሚ አካላት ከየካቲት መጨረሻ ሳምንት ጀምሮ እስካለፈው ሰኞ ድረስ በተከታታይ የፈጸማቸው የሕግ ጥሰቶች የወንጀል ድርጊቶች እንደሆኑና ለዚህም ህጋዊ እርምጃ እንዲወሰድ ጥሪ አቅርበዋል። በጽሑፍ መግለጫው እንደተመለከተው የሥራ አመራር ቦርዱ ሥራ ከጀመረ ከጥቂት ዓመታት ወዲህ ባልተለመደ ሁኔታ የፖለቲካ ፓርቲዎች ጠቅላላ ጉባኤ ለማድረግ ሲንቀሳቀሱ የመንግሥት የሕግ አስፈጻሚ አካላት እንቅፋት ፈጥረዋል። ፓርቲዎቹ ጠቅላላ ጉባኤ ከማድረጋቸው በፊትና በኋላም መሪዎቹ እስር እንግልትና የማዋከብ ተግባራት እንደተፈጸመባቸው ይዘረዝራል። ይህ ሕገወጥ ተግባር ተፈጽሞባቸዋል ያሏቸውን የእናት ፓርቲ፣ ባልደራስ ለእውነተኛ ዴሞክራሲ ፓርቲና ለጉራጌ አንድነትና ፍትህ ፓርቲ ጎጎትን በመዘርዘር እርምጃው ቦርዱ ግዴታውንና ኃላፊነቱን ለማስፈጸምም እንቅፋት እንደፈጠረበት በኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ አቶ ብሸታ አየለ ተገልጸዋል። ቦርዱ በፖለቲካ ፓርቲዎች አባላትና አመራሮች ላይ የሚደርሰው ሁሉ የመከታተል ኃላፊነት እንዳለበት ይታወቃል። በዚህም መሠረት ፓርቲዎች ጉባኤዎቻቸውን እንዳያደርጉ ያደረጉትም የጀመሩትን ጉባኤ ዳር እንዳያደርሱ የሚደረግባቸው ወከባ እንግልትና እስር በፍጹም በቦርዱ ተቀባይነት የሌለው ከመሆኑም በላይ በሕግ የተሰጠውን ኃላፊነት እንዳይወጣና መሰረታዊ ስራውን እንዳያከናውን ከፍተኛ ጫና የሚያመጣበት ሆኗል። ይህ ጥፋት በየትኛውም አካል ቢፈጸም በምንም መመዘኛ ተቀባይነት ያለው ድርጊት አይደለም። የፓርቲዎች ጠቅላላ ጉባኤ ማከናወን መሰረታዊ ከሚባሉ የፓርቲ እንቅስቃሴዎች አንዱ ሲሆን ይህ ሁኔታ ከቀጠለ ፓርቲዎች መሰረታዊ ተግባራቸውን ማከናወን አለመቻላቸውን ቦርዱም የተቋቋመበትን መሰረታዊ ስራ እንዳይሰራ የሚያደርግ ሕገ መንግሥታዊ የመደራጀት መብትን የሚጥስ የሚሸረሽር ከዚያም አልፎ በመድብለ ፓርቲ ስርዓት የማሳደግ የሙከራ ሂደት ላይ ከፍተኛ አሉታዊ ጫና የሚያስከትል ይሆናል። በመሆኑም በእነዚህ ፓርቲዎች ላይ የተፈጸመውን ሕገ ወጥ ድርጊት የሚመለከተው መንግስታዊ አካል የፍትህ ሚኒስቴር አጣርቶ አጥፊዎቹን ለህግ እንዲያቀርብ ቦርዱ ጠይቋል። አቶ ውብሸት አየለ ከላይ የተጠቀሱትን መተላለፎች የፈጸሙ የህግ አስፈጻሚ አባላት በምርጫ አዋጁ የተጣለባቸውን የቦርዱን ኃላፊነቶች ለማስፈጸም የመተባበር ግዴታ ያለመወጣታቸውን ከማሳየቱም በላይ በኢትዮጵያ የወንጀለኛ መቅጫ ህግ በአንቀጽ 490 ህጋዊ ስብሰባዎችን ስለመከልከል እና ስለማወክ እንዲሁም በአንቀጽ 438 ህጋዊ የመንግስት ተቋም ስራ ስለማሰናከልና የመተባበር ግዴታን ስላለመወጣት የተደነገገውን በመተላለፍ በወንጀል የሚያስጠይቃቸው መሆኑ ግልጽ በመሆኑ የኢፍድሪ ፍትሕ ሚኒስቴር በጉዳዩ ላይ የወንጀል ምርመራ መርቶ አጥፊዎቹ ላይ ክስ እንዲያቀርብ የቦርዱ ዋና ሰብሳቢ ወይዘሪት ብርቱካን ሚረቅሳ ጨምረው እንዳብራሩት ማንኛውም አካል እንዲህ ያለ ተግባር ሲፈጽም ተራ የማደናቀፍ ተግባር እንደተፈጸመ ተደርጎ መታየት እንደሌለበትም አሳስበዋል። ማን ነው ይህንን ክልከላና መደናቀፍ እየፈጠረ ያለው ማን ነው የሚባለው? አንደኛ እንደተቋም፣ ሁለተኛ ደግሞ በግለሰብ ምክንያቱም ይሄ ነገር ሲደረግ ማለት ነው የወንጀል ስራ ነው። መግለጫችን ላይ እንደገለጽ ነው ከሌ ከሌ ይህንን አስተጓጎለ በሚል ነገር ብቻ የሚያበቃ ሳይሆን ሰውን እንደ መግደል እንደ መስረቅ ወይም ሌሎችን አይነት ወንጀሎች እንደመፈፀም የሕዝባዊ የተፈቀዱ ስብሰባዎችን፣ የፖለቲካ ስብሰባዎችን ማደናቀፍ የሚያስፈልገውን ጥበቃ ሊያደረግ የሚገባው ደግሞ የጸጥታ ኃይል ጥበቃውን ትቶ ወደ ማሰናከል ስራ መግባት እንደ ተራ ነገር የሚወሰድ አይደለም። እንደ ግዴታ አለመወጣት ብቻ የሚወሰድ አይደለም። እንደ ወንጀል ተግባር የሚወሰድ ነው። የወንጀል ደግሞ ተግባር የሚፈጽም ሰው ኃላፊነት አለበት ተጠይቆ የሚታሰር ከሆነ ታስሮ የሚቀጣ ከሆነ ተቀጥቶ ነው መቀጠል ያለበት እንጂ እንዲሁ ልናልፈው የምንችለው ነገር አይደለም። የቦርዱ መግለጫ አክሎም የሚመለከታቸው የመንግስት አካላት፣ የተለያዩ የጸጥታ ኃይሎች በሙሉ ለጉዳዩ ከፍተኛና ልዩ ትኩረት እንዲሰጡ በፓርቲዎቹ ላይ እየደረሰ ያለውን እመቃ እንዲያስቆሙም ጠይቋል። የደቡብ ፖሊስ የጎጎት ለጉራጌ አንድነትና ፍትህ ፓርቲ አስተባባሪዎችን አቶ ዮናታን ሰለሞንንና አቶ ረመዳን ሙልጌታን በአስቸኳይ እንዲፈታም ጥሪ አቅርበዋል። ማንኛውም ሕጋዊ የፖለቲካ ፓርቲ በመንግሥት መሥሪያ ቤቶች ስር ባሉ አዳራሾችም ሆኑ ሌሎች ስፍራዎች፣ እንዲሁም ሌሎች መንግሥታዊ የአገልግሎት መስጫ ድርጅቶች እንደ መገናኛ ብዙሀን ተቋማት ባሉ ድርጅቶች የመጠቀም መብት እንዳለው በማስታወስ ቦርዱ የሰጠውን ውሳኔም ወይዘሪት ብርቱካን ማብራሪያ ሰጥተውበታል። እነዚህን በስራቸው የሚተዳደሩ የመሰብሰቢያ ቦታዎች ለፖለቲካ ፓርቲዎች መስጠት አለባቸው፣ ለገዥውም፣ ለተቃዋሚው ይህንን በአንክሮ እንዲመለከቱት የህግ ግዴታ መሆኑን እንዲያውቁ አሁን ውሳኔ ያስተላልፈናል። ውሳኔውን ደግሞ እኛ ቀጥታ የትኛው መስሪያ ቤት ምን አይነት ስብሰባ አዳራሽ ያለው እያልን ማስፈጸም ስለማንችል ለፌዴራል መስሪያ ቤቶች፣ ለጠቅላይ ሚኒስትር ጽህፈት ቤት በእነሱ ስር ለሚተዳደሩ የሚኒስቴር መስሪያ ቤቶች፣ ኤጀንሲዎች ወይም ሌሎች ተቋማት መመሪያ እንዲያስተላልፉ፣ በሌላ በኩል ደግሞ ክልሎች፣ የፕሬዚዳንቱ ጽህፈት ቤት በስራቸው ላሉ እንዲሁ አይነት የመሰብሰቢያ አዳራሽ ላሉ ደግሞ ለእነሱ መመሪያ እንዲያስተላልፉ ጽፈንላቸዋል። ይሄም በአጭር ጊዜ ውስጥ ኮሚኒኬትድ ይሆናል እና በእነዚህ ውሳኔዎች ላይ የረጅም ጊዜ መፍትሄ የረጅም ጊዜ የተሻለ ሁኔታ ለመፍጠር ነው ቦርዱ እየሰራ የሚገኘው ማለት ነው። ቦርዱ በአሁኑ ወቅት የሕግ አስፈጻሚ አካላት በፖለቲካ ፓርቲዎች ላይ የሚፈጽሟቸው ሕገ ወጥ ድርጊቶች እንደሚያሳስበውም ይፋ አድርጓል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በተከታዩ ዘገባ ደግሞ ከኢትዮጵያ ወጣ እንላለን። በዩክሬን ጦርነት ወላጆቻቸው የተሰዉ 14 ልጆች በዴንቨር ኮሎራዶ ለሁለት ሳምንት ጉብኝት የማድረግ እድል አጋጥሟቸዋል። ወደ ኮሎራዶ የመጡት በአገረ ግዛቲቱ ያሉ በጎ ፈቃደኞች ገንዘብ በማዋጣታቸው መሆኑ ተገልጿል። ተከታዩ ዘገባ ተጨማሪ አለው። ክሪስቲና ሞርዲክ የመጣችው ከማሪውፖል ዩክሬን ነው። አባቷ በዩክሬን ብሔራዊ ዘብ ውስጥ አገልግሎ ባለፈው ዓመት ተሰውቷል። የክርስቲና እናት ደግሞ በሩሲያ ኃይሎች እጅ ለሰባት ወራት ቆይታለች። ከሌሎች አስራ ሦስት የመዋች ልጆች ጋር በመሆን ክርስቲና ወደ ዩናይትድ ስቴትስ በመምጣት በኮሎራዶ ሁለት ሳምንታት የመቆየት እድል አግኝታለች። በጎ ፈቃደኞች ገንዘብ አዋጥተው የጉብኝታቸውን ወጪ ሸፍነዋል። የመንሸራተት ጨዋታውን እወደዋለው። ዶናት በሚመስለው ነገር ውስጥ ሆነን ቁልቁል ወርደናል በተፈጥሮ ውበቱ እጅግ የሚያምር ነው ይህንን እድል በማግኘቴ በጣም እድለኛ ነኝ ለተፈጠረብን ጥሩ ስሜትም እንዲሁ በጎ ፈቃደኞቹ በአካባቢው ካለው የዩክሬናውያን ማህበረሰብ እንዲሁም ከአካባቢው ነዋሪዎችና ከሜቶዲስት ቤተ ክርስቲያን የተውጣጡ ናቸው ዛሃና ኦቨርቼክ የዩክሬን እርዳታ ፈንድ ዲሬክተር ናቸው። ይህንን የማድረግ ሀሳቡ የመጣው ከአንድ በጎ ፈቃደኛ አባላችን ነው። የቀድሞ ብሔራዊ ዘብ አባል ነው። በዩክሬን ጦርነት ወላጆቻቸው የሞቱባቸውን ልጆች እዚህ የማምጣት ሀሳቡን አቀረበ። ሀሳቡ ወዲያው ተቀባይነት አግኝቶ በጎ አድራጊዎቹ ወዲያውኑ በቂ ገንዘብ ማዋጣት ችለዋል። ዛሃና ተጨማሪ የሚሉት አለ። 25 ሺህ ዶላር ሰብስበናል። ዓላማችን 20 ሺ መሰብሰብ ነበር። በዚህም በጣም ደስ ብሎናል። ብዙ ስፖንሰሮች አሉን። ልጆቹ ደስተኛ ሲሆኑም ተመልክተናል። ስለዚህ ጥረታችን ለከንቱ አልነበረም። አና ዳትስኮ የመጣችው ከለቪቭ ነው። አባታዋ በሉሃንስክ ክልል ባለፈው ዓመት መጋቢት ተገድሏል። እዚህ ያሉ ሰዎችን በጣም ወድጃቸዋለሁ። በጣም እንግዳ ተቀባይ ናቸው። በርካታ ከተሞችንም ጎብኝተናል። የምናባዊ እውነታ ሚዚየሙም ይበልጥ ወድጀዋለሁ። በየቀኑ አጠር ያሉ ጉዞዎችን እና ጎብኝቶችን አድርገዋል። በኮሎራዶ የዩክሬን ድርጅት አንድ ጉዞ አዘጋጅተው ነበር። ሃና ቡርዛ የድርጅቱ ተወካይ ናቸው። ዛሬ ፓይክስ ፒክ ወደ ተባለው ተራራ እንሄዳለን። አራት ሺህ ሜትር ከፍታ አለው። ጋርደን ኦፍ ዘ ጎድስ ወደሚባለው ቦታም እንወጣለን። ልጆቹ ጥሩ ጊዜ እንዲኖራቸው እንፈልጋለን። ጎብኚዎቹ በኮሎራዶ ስፕሪንግስ ከሚገኘው የዩክሬን ማኅበረሰብ ጋርም ተገናኝተዋል። የኮሎራዶን ምክር ቤት፣ የተራራ ላይ የበረዶ ሸርተቴ ማድረጊያውን፣ እንዲሁም የቅርጫት ኳስ ግጥሚያም ተመልክተዋል። ቪላድ ሪጎርቭ ከጎብኚዎቹ አንዱ ነው። እኔ ቅርጫት ኳስ በጣም እወዳለሁ እኔም ተጫዋች ነኝ። ስለዚህ ለእኔ የቅርጫት ኳስ ጨዋታ መመልከቱ በጣም የሚያስደስት ነገር ነው። ቪላድ ደግሞ የመጣው ከኦዴሳ ነው። አባቱ ውጊያ ላይ ሳለ እጅግ ከፍተኛ ጉዳት ደርሶበታል። ከረጅም ጊዜ ማገገም በኋላ ወደ ጦር ሜዳ ተመልሷል። አሁን ባክሙት ውስጥ በሚደረገው ውጊያ በመሳተፍ ላይ ነው። ሕፃናቱን ያስተናገዱት አብዛኛው የኮሎራዶ ቤተሰቦች ሌሎች ቤተሰቦችንና ሕፃናትን ወደፊትም ለመርዳት ይሻሉ። እያደመጣችሁት ያላችሁት በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የሮብ ምሽት ዝግጅታችንን ነው። የመጀመሪያውን አጋማሽ አጠናቀናል። ሁለሁለተኛው አጋማሽ የመጀመሪያ ቅንብራችን ደግሞ ዲሞክራሲ በተግባር ነው። የጉምዝ ህዝቦች ዲሞክራሲያዊ ንቅናቄ ወይም ጉህዴን እስር ላይ የሚገኙ የፓርቲው ማዕከላዊ ኮሚቴ አመራሮች አባላትና ደጋፊዎቹ እንዲለቀቁ መንግስትን ጠየቀ። የቤኒሻንጉል ጉምዝ ክልል ፖሊስ ኮሚሽን በበኩሉ ቁጥራቸው ባይገለጽም በእርቅና ምህረት ከእስር የተለቀቁ የጉህዴን አመራሮችና አባላት መኖራቸውን ጠቅሶ የቀሩትም ይለቀቃሉ ብሏል። ናኮር መልካ ተጨማሪ አለው። የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጉህዴን ሊቀመንበር አቶ ግራኝ ጉደታ በእስር ላይ የሚገኙ የፖለቲካ ድርጅቱ የማዕከላዊ ኮሚቴ አመራሮች አባላትና ደጋፊዎች እንዲለቀቁ የክልሉ መንግስትን ሲወተውቱ መቆየታቸውን ለአሜሪካ ድምፅ ተናግረዋል። ነገር ግን ባለፉት አራት ዓመታት የታሰሩ የፓርቲው አመራሮች አባላትና ደጋፊዎች አለመለቀቃቸውን ገልጸዋል። ኪሳቸው ይቋረጣል ተብሎ እስካሁን ድረስ ኪሳቸውም አልተቆረጠም። የድርጅቱ ማዕከላዊ ኮሚቴ እንደገና ደጋፊዎች የነበሩ ከማሺ ዞን በአሶሳ በመተከል እስር ቤት ነው ያሉ። እነዚህ ሰዎች ቅድሚያ ተሰጥቶ ይቅርታ ወይም ምሕረት ይፈታሉ ይባል የነበረ እንዲፈቱልን ብለን እስካሁን ድረስ ብናቀርብም በመንግስት በኩል ተደረገ ነገር የለም። በዚሁ ሁለት ሺህ አስራ አምስት ዓመተ ምህረት ጥቅምት ወር ውስጥ በጎዴንና ክልሉ መንግስት መካከል የተደረሰውን የሰላም ስምምነት ተከትሎ እስረኞች እንደሚፈቱ ቃል ቢገባም እስካሁን ተግባራዊ ያለመደረጉ ቅር እንዳሰኛቸው አቶ ግራኝ ተናግረዋል። እነሱ ብቻ ሳይሆንም ህዝቡም ራሱ በየ መድረክ እየጠየቀ ነው። ለምንድነው ስምምነቱ ተግባራዊ ያልሆነ የሚል ነገር አለ። የታሰሩ ሰዎች ማስተማር መፍጠር እንዳለበት የክልሉ መንግስትም የእኛ ጥያቄ ተቀብሎ መፍትሄ ማፈላለግ በጣም ወሳኝ ነው የሚሆነው። በካማሽ መተከልና አሶሳ ዞኖች ውስጥ ከሀያ በላይ የማዕከላዊ ኮሚቴ አመራሮች እንዲሁም ከሶስት መቶ በላይ ደጋፊዎችና አባላት እስካሁን አለመለቀቃቸውን የጉህዴን ሊቀመንበር አስታውቀዋል። የቤኒሻንጉል ጉሙዝ ክልል ፖሊስ ኮሚሽነር ሀሩን ኡመር በቁጥር ባይገልጹም ከእስር የተለቀቁ የጉህዴን አመራሮችና አባላት እንዳሉ ገልጸዋል። ካሳ ሰዎች በአሁኑ ጊዜ ፈጣኑ ያለ የተለቀቁ ነው ያሉ እነዚህ ሰዎች ማስረጃ ጠፍቶ ማለት አይደለም። ማስረጃ ጠፍቶ ሳይሆን ኦልሬዲ፣ በስምምነቱ መሰረት ሰው ከእስር ቤት እየተለቀቀ ነው። በይቅርታና በምህረት በርካታ ሰዎችን፣ አመራሮችን፣ የቡድን አመራሮችም፣ የዚህ የብሔንን አመራሮች ሩተኛ የነበሩ በሌሉበትም እስር ቤትን ጠፍቶም የነበሩ በአሁኑ ጊዜ ይቅርታ ተደርጎላቸው እየወጡ ነው። የቀሩትም በተደረገው የሰላም ስምምነት መሰረት እንዲለቀቁ ከፍትህ አካላት ጋር እየሰሩ መሆናቸውን ኮሚሽነሩ ገልጸዋል። በሌላ በኩል ለጉዴን አመራሮችና አባላት ቃል የተገቡ የስራ እድሎችም እየተሰጡ አይደለም ሲሉ አቶ እግራኛ አመልክተዋል። አመራሮቹ ምደባ ይሰጣል የተባለው ከሁለት አመራሮች በስተቀር እሱም ጊዜያዊ ምደባ ነው እንጂ ሙሉ ምደባ አልተሰጠም እና እነዚህ ትንሽ ቅሬታ ወይም ጥርጣሬ ፈጥረዋል። የክልሉ ፖሊስ ኮሚሽነር ሀሩን ኡመር ምላሽ ሰጥተዋል በሚገባቸው ቦታዎች ላይ በአሰራር መሰረት የተቀጠሩ ከዚህ በፊት መንግስት ሰራተኛ የነበሩ ለምሳሌ በሙያቸው በዛ የተቀጥሮ ትምህርት አለን የሚሉ ሰዎች ወደ ስራ እየገቡበት አግባብ ነው ያለውና እኔም በቅርበት የማቃቸው ብዙዎች አሉ። የጉዴንና ቤኒሻንጉል ጉሙዝ ነፃነት ንቅናቄ ብሄንን ታጣቂዎች በዚሁ በ2015 ዓ ም ውስጥ ከክልሉ መንግስት ጋር ባደረጉት የሰላም ስምምነት መሰረት በሰላማዊ መንገድ የገቡ ሲሆን አመራሮቻቸው በክልሉ ሰላምና ልማት ዙሪያ ከመንግስት ጋር እየሰሩ መሆናቸውን ማሳወቃቸው ይታወሳል። በክልል ውስጥ ባለፉት አራት ዓመታት በደረሰው ጥቃት ቁጥሩ የበዛ ሰው መገደሉንና በመቶ ሺዎች የሚቆጠሩ ሰዎች ከቀያቸው መፈናቀላቸውን እንዲሁም መንግስት በርካታ ተፈናቃዮችን ወደየአካባቢያቸው መመለሱን ስለመግለጹ መዘገባቸው ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ በተከታይ ዘገባ ደግሞ ወደ ደቡብ ሱዳን ነው የምናልፈው። የደቡብ ሱዳን ፕሬዚዳንት ሳልቫኪር በያዝነው ወር በመንግስታቸው ውስጥ ያካሄዱት ግራ ያጋባ ነው የተባለ የስልጣን ሽግሽግ የሀገሪቱን መረጋጋት አስመልክቶ አዲስ ስጋት ፈጥሯል። በዚህ ዙሪያ ቪላ ፓኒ ከጁባ ያጠናቀረችውን ዘገባ አሉላ ከበድ ያቀርበዋል። ፕሬዚዳንት ሳልቫኪር ከሳምንት በፊት የካቢኔ ለውጥ ባደረጉበት ወቅት አብዛኛው ደቡብ ሱዳናውያን ብዙ ጊዜ በመንግስት ቴሌቪዥን እንደሚነበቡት የአገሪቱ መሪ ከሚወስዷቸው ሌሎች ከአሁን ቀደም ከተደረጉ በርካታ ድንጋጌዎች እንደ አንዱ አድርገው ነበር የወሰዱት። የኪር የፖለቲካ ተቀናቃኝና ምክትል ፕሬዚዳንታቸው ሪክ ማቻር ግን ኪር የመከላከያ ሚኒስትራቸውን አንጀሊና ቴኒን ማባረራቸው ለደቡብ ሱዳን እርስ በርስ ጦርነት ማብቂያ ያብጀውንና እንደ አውሮፓውያን የዘመን አቆጣጠር በ2018 ዓ ም የተደረሰውን የሰላም ስምምነት ከመጣስ የሚቆጠር ነው። በዚያ ላይ የቀድሞዋ መከላከያ ሚኒስትር ቴኒ የማቻር ባለቤት ናቸው። ፑክ ባሉንግ የማቻር የፕሬስ ጉዳዮች ቢሮ ኃላፊ ናቸው። in South Sudan is not a one uh, man show uh, it is a collective effort of all South Sudanese and and, uh, and parties so um, uh, we look forward that, uh, to that see a positive uh, uh, ማድረግ ፕሬዚዳንቱ በቀጥታም በደብዳቤም በጠቅላላ መንፈስም አዎንታዊ ምላሽ ሲሰጡ ማየት እንሻለን፣ በተስፋም እንጠብቃለን። የካቢኔ ጉዳዮች ሚኒስትር ማርቲን ኤልያ ሎሙሮ እንደሚሉት ግን ኪር ካቢኔያቸውን መልሰው ለማዋቀር የወሰዱት እርምጃ በቅን ልቦና የተደረገ ነው፣ ለአስተዳደራዊ ዓላማ የተወሰደ ነው ሲሉም ይሞግታሉ። ከአሁን ቀደም በተደረገ የተሃድሶ እርምጃ የተቋቋመው የጋራ ክትትልና ግምገማ ኮሚሽን በቋፍ ያለውን የሀገሪቱን የሰላም ይዞታ በቅርብ ይከታተላል። የኮሚሽኑ ጊዜያዊ ሊቀመንበር ሜጀር ጀነራል ቻርልስ ጌትዋይ እንደሚሉትም ኪርና ማቻር ለዚህ አዲስ ለተፈጠረ አለመግባባትና ፍጥጫ መፍትሄ መሻት አለባቸው። በደቡብ ሱዳን ያለውን ግጭት ለመፍታት በተዋዋይ ወገኖች መካከል በትብብር በመልካም ፈቃድና በመግባባት ላይ የተመሠረተውንና የተሻሻለውን ስምምነት ሁሉም እንዲያከብሩ እናሳስባለን። በያዝነው ሳምንት መጀመሪያ ላይ የምስራቅ አፍሪካው ቀጠናዊ ቡድን የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ፣ የወቅቱ ሊቀመንበር ሱዳንና ጎረቤት ኢትዮጵያ አጣብቅኙን ለመፍታት ከፍተኛ የልኡካን ቡድን ወደ ጁባ ልከዋል። የጁባ ዩኒቨርሲቲው የፖለቲካ ሳይንስ ተባባሪ ፕሮፌሰር አብርሃም ኮልም አንድ ነገር መደረግ አለበት ይላሉ። ሀገሪቷ ያለችበትን ወቅታዊ የፖለቲካ ሁኔታ ስንመለከት ይህ ሁኔታ ሕዝቡን ክፉኛ ያስደነገጠ ነው ማለት እችላለሁ። ምክንያቱም እንደ አውሮፓውያን የዘመን አቆጣጠር በ2016 የሆነውን አስመልክቶ የደቡብ ሱዳን ሕዝብ ያለውን ትውስታ አይተናል። በዚህ ዓመት የእርስ በርስ ጦርነቱ ጋብ እያለ የመጣ ቢመስልም በኪርና በማቻር መካከል የተፈጠረው ፖለቲካዊ አለመግባባት ግን በደቡብ ሱዳን ከሚገኙት ከሁለቱ ትላልቅ ጎሳዎች በሆኑት ሁለቱ መሪዎች ፕሬዝዳንታዊ ጠባቂዎች መካከል ብጥብጥ እንዲነሳ ምክንያት በመሆን ጦርነቱ ዳግም አገርሽቶ ለተከተሉት ሁለት ዓመታት ቀጥሏል። እንደ አንዳንድ ተንታኞች አስተያየትም ፕሬዚዳንቱ እንደ ካቢኔ ሹመት የመሳሰሉ ውሳኔዎችን ከምክትላቸው ጋር በመስማማት ቢያደርጉ ለእርሳቸውም የተሻለ ይሆናል። የካቢኔ ጉዳዮች ሚኒስትሩ ሎሞሮ ግን ፕሬዚዳንት ኪር ያጠፉት ምንም አይነት ደንብ የለም ነው የሚሉት። now as the commander-in-chief, he realizes that the time scale for implementation of the roadmap is very tight. and yet the ministry of, of defense is one of those ministries that is a, a, a fundamental provide the ground for the establishment. <laughs> በአንጻሩ ሙያዊ ደረጃው የተሟላ የጸጥታ ዘርፍ ለመመስረት ወሳኝ ከሆኑት የሚኒስቴር መስሪያ ቤቶች አንዱ የመከላከያ ሚኒስቴር ነው። ስለሆነም ትዕዛዝ በሚሰጡበት ወቅት መደረግ አለበት ያሉትን የማሳካት ስራውን ማንም እንዳያቆም የመሪነት ሚናቸውን መጫወት ይሻሉ። እንደ ፖለቲካ ተንታኙ አብርሃም ኮል እይታ ግን የሰላም ስምምነቱ አደጋ ላይ ነው። The only thing that will make this peace to hold is if the opposition have decided. ሰላሙ ዘለቄታ ያገኝ ዘንድ የሚያስችለው ብቸኛው ነገር ተቃዋሚዎች የተሰጣቸውን ብቻ የሚቀበሉ ለማኝ በመሆን መብታቸውን ላለመጠቀም ከወሰኑ ነው። ሆኖም መብታቸውን ለመጠቀም ሲሉ ይህንኑ በመግለጽ ከተቃወሙ እንደ አውሮፓውያን የዘመን አቆጣጠር በ2016 የሆነው ራሱን ሊደግም ይችላል። የሲቪል ማህበረሰብ ተወካዮችና ማህበራዊ አንቂዎችም ኬርና ማቻር ልዩነቶቻቸውን ወደ ጎና አድርገው ሰላም ለማስፈን በጋራ እንዲሰሩ በማሳሰብ ላይ ናቸው። አሁን ያለው የአንድነት መንግስት የስልጣን ጊዜ ባለፈው ዓመት በ2022 ዓ ም እንዲያበቃ ቀደም ሲል ተወስኖ ነበር። ሆኖም ሁሉም የስምምነቱ አካላት በዚያች አገር ብሔራዊ ምርጫ እስከሚካሄድበት እንደ አውሮፓውያን የዘመን አቆጣጠር ታህሳስ 2024 ድረስ ለሌላ ተጨማሪ ሁለት ዓመታት እንዲራዘም ፈቅደዋል። ፕሬዚዳንት ከደቡብ ሱዳን ደግሞ ወደ ቻይና ነው የምናልፈው። በርካታ ኢትዮጵያውያንን ጨምሮ ከተለያዩ አፍሪካ ሀገራት የተሰባሰቡ ተማሪዎች በቻይና ውስጥ በሚገኝ የትምህርት ተቋም ውስጥ ስልጠና እየወሰዱ ነው። የተማሪዎቹን ቆይታ በተመለከተ አሶሲየትድ ፕሬስ ተከታዩን ዘገባ አጠናቅሯል። ከተለያዩ የአፍሪካ ሀገራት የተሰባሰቡ የወደፊት ተስፋ የተጣለባቸው ወጣት ባለሙያዎች ሰሜን ቻይና በሚገኘው ቲያንጂን ከተማ ጠቃሚ የሙያ ክህሎቶችን እየቀሰሙ ነው። ስልጠናውን የሚወስዱ አብዛኞቹ ወጣቶች ህልማቸውን ለማሳካትና ወደ ትውልድ ሀገራቸው ተመልሰው ኢኮኖሚያዊና ማህበራዊ እድገትን ለማምጣት ተስፋ ያደርጋሉ። ሉባን በተሰኘው ጥንታዊ የቻይናውያን እንጨት ስራ መምህር ስም የተሰየመው የስልጠና ተቋም ዋና ዓላማው በቀጥታ ስራው ላይ በመሳተፍ ሙያ መቅሰም የሚያስችል መንገድ በመጠቀም የቻይናን ቴክኖሎጂና ልምድ ለዓለም ማካፈል ነው። የሙያ ትምህርት ለአፍሪካ እጅግ ጠቃሚ እንደሆነ ይታሰባል። ወጣቶች አዳዲስና በማደግ ላይ ወደሚገኙ ኢንዱስትሪዎች በቀላሉ መግባት እንዲችሉም ያግዛል። በዚህ ቲያንጂን በተሰኘው የቴክኖሎጂና ትምህርት ዩኒቨርሲቲ የስልጠና ባለሙያ ከሆኑ ኢትዮጵያውያን አንዱ የሆነው አንዲሶ ሰላሙ ይስሀቅ እንደሚለው ተቋሙ ከፍተኛ ደረጃ ያላቸው የቴክኖሎጂ ስልጠናዎችን መስጠቱና ትምህርቱ ተግባራዊ መሆኑ ሉባን አውደ ጥናትን ከሌሎች ተመሳሳይ ፕሮግራሞች ይለየዋል። የመጀመሪያው ነገር ሉባን አውደ ጥናት የሚተገበርበት ስርዓትና የማሰልጠኛ ተቋማቱ ከፍተኛ የቴክኖሎጂ ውጤቶችን ይዟል። ሰልጣኞቹ የተማሩትን ወዲያውኑ ነው ተግባራዊ የሚያደርጉት። ሰልጣኞቹ የሚቀስሙት ሙያ ብቁ ሆኖ ለመገኘት ብቸኛው መንገድ በተግባራዊ ልምምድ የሚያገኙት ክህሎት መሆኑን አንዲሶ ያሰምርበታል። ቤልት ኤንድ ሮድ የተሰኘው ቻይና በበርካታ ሀገራት የመሰረተ ልማት ግንባታዎችን ለመገንባትና ኢኮኖሚዎችን ለማጠናከር የምትተገብረው ፕሮጀክት አስረኛ ዓመቱን ባስቆጠረበት ወቅት ቻይና በሚገኘው የማሰልጠኛ ተቋምም ይሁን በየሀገሮቻቸው የሚሰጡ የሙያ ስልጠናዎችን የሚወስዱ አፍሪካውያን ተማሪዎች ቁጥር በየጊዜው እየጨመረ ሄዷል። የስልጠና ፕሮግራሙ ተወዳጅነት መሰረቱም የአፍሪካ እድገት በቴክኖሎጂ አተገባበር ላይ ያተኮረ መሆኑ የበለጠ እውቅና እየተሰጠው መምጣቱ ነው። አባኩማ ጌታቸው በላይ ለሮቦቲክስ ከፍተኛ ፍቅር ያለው ከኢትዮጵያ የመጣ አሰልጣኝ ሲሆን ከስልጠናው የሚያገኘውን እውቀት ተጠቅሞ ሀገሩ ላይ አምራች ኢንዱስትሪ የማቋቋም ሕልም እንዳለው ይናገራል። በአሁኑ ጊዜ ሁሉም የማምረት ስራዎች ሮቦቶችና ሴንሰሮችን ይጠቀማሉ። እነዚህ ነገሮች ሀገሬን ዘመናዊ ለማድረግ ይጠቅማሉ። እነዚህ እዚህ የምንማራቸው የሮቦት ስራዎች ለበርካታ የኢንዱስትሪ ዘርፎች የሚጠቅሙ ናቸው። በቻይናው የስልጠና ማዕከል የሚሰጡት ስልጠናዎች በሙያው የማይናቅ በርካታ እድሎችን እንደሚከፍትላቸው ተማሪዎቹ ይናገራሉ። ከነዚህ አንዷ በተቃውሞ ስልጠናውን እየወሰደች የምትገኘው ትግስት ኃይለማርያም አንዷ ናት። ማይ ሜጀር ኢዝ ማኔጅመንት ሳይንስ ኤንድ ኢንጂነሪንግ ዋናው የትምህርት ለምሽቱ የያዝናቸው ዝግጅቶች እነዚህ ነበሩ። ነገ በሌሎች ፕሮግራሞች እንጠብቃችኋለን። ሰላም፣ ደህና ደሩ